ስዕል 22 ሁለት መንገዶች እንዳሉ ኢየሱስ አስተምሯል። እያንዳንዱ ሰው ከተወለደበት ጊዜ አንስቶ የሚገኘው ወደ ጥፋት በሚወስደው በሰፊው መንገድ ላይ ነው። ሁላችንም ከአዳም የወረስነው የኃጢአት ተፈጥሮ አለን። ኢየሱስ ወደ እግዚአብሔር ስለሚወስደው ጠባቡ መንገድ ተናግሯል። ነገር ግን ማንም ሰው ኢየሱስን ቢያምንና ቢከተል ዘላለማዊ ሕይወት ያገኛል። ከሰፊው መንገድ ወደ ሰማይ በሚወስደው ጠባቡ መንገድ ውስጥ ይገባል። በጠባቡ መንገድ ውስጥ ያሉት የኃጢአት ፍርድ የለባቸውም። ኢየሱስ ክርስቶስን ለመከተል ከወሰናችሁ በሚከተለው ዐይነት እግዚአብሔርን በጸሎት ልታነጋግሩት ትችላላችሁ። እግዚአብሔር ሆይ፣ ኃጢአተኛ መሆኔን ተረድቻለሁ ኢየሱስ ክርስቶስም የኃጢአቴን ዋጋ ሊከፍል በመስቀል ላይ መሞቱን አምናለሁ። ይቅር በለኝ፣ ልቤንም ከኃጢአት አንጻው፣ ከቤተሰብህም ጋር ቀላቅለኝ። የኢየሱስን ሕይወት መንገድ ልከተልና ከሞት በኋላ በሰማይ ከአንተ ጋር ልኖር እፈልጋለሁ። እግዚአብሔር ሆይ ተመስገን፣ አሜን። ከልባችሁ ብታምኑና ልክ እንደዚህ ብትጸልዩ የሰላምና የደስታ መንገድ ወደሆነው ወደ ጠባቡ መንገድ ትገባላችሁ።